እግዚአብሔር አምላካችን ይመስገን። አሁን ስላይዳችን አይሰራም አይሰራም አይደል? ይሰራል። እዚህ ጋር አልመጣም። ዛሬ የምንመለከተው ቅድም እንደነገርኳችሁ አንደኛ ሳሙኤል ምዕራፍ አንድ ቁጥር ምዕራፍ ሁለት ከአንድ እስከ አስር ያለውን ነው። ግን በተለይ ቁጥር ሶስት ላይ ነው ትኩረቴ። እና፣ አንዳንድ ነገሮችን በዚህ ዘመን ከዚህ ቃል አኳያ ማየት ጥሩ ነው። እና ቁጥር ሶስት ምን ይላል? አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ነውና፣ እግዚአብሔርም ስራውን የሚመዝን ነውና እና ካፋችሁ የኩራት ነገር አይውጣ ብሎ ይናገራል። እና እግዚአብሔር ስራን የሚመዝን አምላክ መሆኑን በዚህ ዘመን የእያንዳንዱ ሰው ስራ የእያንዳንዱ ሰው ድርጊት በእግዚአብሔር የሚመረመር የሚመዘን መሆኑን እንድናውቅና እንድናስብ ነው። ይህንን ክፍል ልክ የያዕቆብን መልእክት ብሬክ ለማድረግ የተጠቀምኩበት አንዳንድ አሁን በአለማችን ላይ ያሉ ነገሮች መጽሐፍ ቅዱስ ላይ የታወቁ ነገሮች እንደሆኑ እና እግዚአብሔር በዚህ ሁሉ ዓላማና እቅድ እንዳለው እንድናውቅ ነው እና የጥንት ቅዱሳን በእግዚአብሔር ላይ በነበራቸው እምነት በነበራቸው እምነት በጣም ይጽናኑ እንደነበረ እንድናይም ይረዳናል። ማንኛውም እውነተኛ አማኝ በብሉይ ኪዳን በአዲስ ኪዳንም ውስጥ ያለ በእግዚአብሔር የሚጽናና እግዚአብሔርን በማመን ተስፋውን የሚያለመልምና የሚቀጥል ነው የሚሆነው እና ሀና የዚህ እውነት ምልክትና ምሳሌ ናት። ባለፈው ምናልባት የመጀመሪያ የምዕራፍ አንድ ላይ ያለውን የሀናን ጸሎት በተለይ አልተመለከትንም፣ ግን እኔ ለሰዎች ሁሉ የምናገረው ሀና በብሉይ ኪዳን የጸሎት ምሳሌ የሆነች ሴት ናት። እውነተኛ አማኝ ናት። ልጅ አልወለደችም። ባሏ የእስራኤል ውስጥ ጥሩ ነገር ስላልነበረ ሁለተኛ ሚስት አድርጎ ነው ያገባት። ፖሊጋሚን ይለማመዱ ነበር፣ የእግዚአብሔር ፈቃድ አይደለም። ግን አንደኛዋ ሚስት ወልዳለች ልጆች፣ እሷ አልወለደችም። ስለዚህ ይሄ በሌላ ሴት በሌላዋ ሴት በኩል የሚያስወቅሳት የሚያስነቅፋት ሆኖ ተገኘ። በባህሉም እንደዛ ነበር እና ሀና ግን በእግዚአብሔር ፊት በጣም አምረራ ጸለየች። ቤተ መቅደስ በመጡበት ጊዜ ምዕራፍ አንድ ይህንን ነው የሚያሳየው እና የጸሎት ትርጉም ነው የምለውን የጸሎትን ትርጉም ለካህኑ በዘመኑ ለነበረው ለካህኑ ተናገረች። ይህንን የምታዩት ቁጥር 16 ላይ ነው ምዕራፍ 1 ቁጥር 15ና 16 ሀናም ሰውየው ሰክረሻ ሰክረሻል አላት። ጌታዬ ሆይ አይደለም፣ እኔስ ልቦ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስሁ። ሀዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬ ያለሁና። ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት ይላል። እና ልቧ ያዘነባት ሴት ነኝ የልቤን ሀዘን ፎርሙላ አይደለም እየጸለይኩት የልቤን ሀዘን በእግዚአብሔር ፊት አፈሰስኩት፣ ነፍሴን አፈሰስኩት። ጸሎት ማለት እንደዛ አይነት ነገር ነው። እና ከዛ ልጅ ወለደች። ልጁ ጡት ሲያቆም ልጁን ይዛ ወደ ቤተ መቅደስ መጣች እና ለካህኑ በዛ በፊት የምትጸልየው የነበረች ሴት ነኝ እኔ። ልጄን ለእግዚአብሔር ልሰጠው መጥቻለሁ ብላ ልክ የእግዚአብሔር መንፈስ መንፈስ ቅዱስ ይህንን መዝሙር ሲያዘምራት ነው የምናየው ምዕራፍ ሁለት ላይ እና መዝሙሩ በጣም አስደናቂ ነው። የእግዚአብሔርን ባህሪ ማንነቱን ይናገራል። አሁን አንዳንዱን ላንብብላችሁ ቁጥር ሁለት ላይ ስትመጡ እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችን ጻድቅ የለም፣ ከአንተ በቀር ቅዱስ የለም ብላ ስትናገር ታያላችሁ። እና እግዚአብሔር በዘመናት በዓመታት በሰው ታሪክ ውስጥ በሰው ህይወት ውስጥ በዓለም ታሪክ ውስጥ የሚሰራውን ነገር ሁሉ ስትናገር ታያላችሁ። እና እግዚአብሔር ስራን የሚመዝን አምላክ ነው በሚል ርዕስ ይህንን በጣም አስደናቂ የሆነን የሀናን ጸሎት አንዳንድ ሰዎች የሀና መዝሙር ነው የሚሉት። በነገራችን ላይ ልክ የማርያምም ጸሎት ልክ ሉቃስ ወንጌል ምዕራፍ አንድ ላይ ያለው ከዚህ ጋር ተመሳሳይ ነው። ሀናም ጌታ ኢየሱስን እንደጸነሰች ኤልሳቤጥን ልትሰላም ልትላት ሄዳ በድንገት ነው በመንፈስ ቅዱስ ነፍሴ እግዚአብሔርን ታከብረዋለች፣ የባሪያይቱን መዋረድ አይቶ ይህንን ድንቅ ነገር አድርጎልኛል ብላ የተናገረችው እና ከዚህ የተነሳ ጥቂት ነገሮችን አለፍ አለፍ ብለን እንድናይ ፈልጋለሁ። በተለይ ግን የማነጣጠረው ቁጥር ሶስት ላይ ነው። ይህንን በልባችሁ ብትይዙልኝ በጣም በጣም ጥሩ ይሆናል እና አንደኛው ሀና ከተናገረችው ነገር ቁጥር ሶስት ላይ የመጀመሪያው ነገር እግዚአብሔር ምን አይነት አምላክ እንደሆነ ነው የተናገረችው። እና ቁጥር ሶስትን እንደገና ነበውና እግዚአብሔር አዋቂ ነው በሚል ንዑስ ርዕስ ያስቀመጥኩትን ሀሳብ አካፍላችኋለሁ። ስለዚህ ቁጥር ሶስት ላይ እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ እግዚአብሔር አዋቂ ነውና ብላ ተናገረች። የኛ እግዚአብሔር አዋቂ ነው። አሁን ቁጥር ሶስት ላይ ሁለተኛው አረፍተ ነገር ነው። በእርግጥ ያስቀደመችው ሰዎች በልባቸው በሀሳባቸው ያላቸውን ትዕቢትና ትምክህት ጠቀስ አድርጋ መታበይ የለባችሁም፣ በኩራት መናገር የለባችሁም። ምክንያቱም ከላይ የሚያያችሁ አለ። እሱ የሚያያችሁ ማን ነው? እግዚአብሔር ነው እግዚአብሔር? ሁሉን ነገር የሚያውቅ አምላክ ነው እና ይህንን መረዳትና ማወቅ በጣም ጥሩ ነው። መቼም ታቃላችሁ ብዬ አስባለሁ። እግዚአብሔር አዋቂ ነው። በእንግሊዝኛ እንደዚህ ተብሎ ይነገራል፣ ስለ እግዚአብሔር አዋቂነት ኦምኒሴንስ ነው እግዚአብሔር ተብሎ ይታወቃል። ሁሉን ነገር የሚያውቅ አምላክ ነው እግዚአብሔር እግዚአብሔር የማያቀው አንድ ነገር በተፈጥሮ ውስጥ በፍጥረት ውስጥ ከምድርና ሰማይ ከመፈጠራቸው በፊት ከተፈጠሩ በኋላ ምድርና ሰማይ ከመጥፋታቸውም በኋላ ያለውን ነገር በሙሉ የሚያውቅ አምላክ ነው። የእግዚአብሔርን እውቀት ኦምኒሰንስ ነው ብያችኋለሁ። እንደዚህ ተብሎ ይነገርለታል። እግዚአብሔር የመጨረሻውን ነገር ገና ከመጀመሪያው ያውቃል ተብሎ ይነገርለታል። እግዚአብሔር ሁሉን የሚያውቅ አምላክ ነው። አሁን ይህንን መረዳት ሀና ስትናገር ከታሪኳ አንዳንድ ነገሮችን ማገናዘብ ትችላላችሁ። ለተወሰነ ጊዜ ማህፀኗ ተዘግቶ ነበር። መውለድ አልቻለችም ነበር። ትማረር ነበር፣ ታዝን ነበር። ግን በዛ ሁሉ ውስጥ ስታልፍ እግዚአብሔር የሚባለው አምላክ አዋቂ አምላክ ነው። እግዚአብሔር አዋቂ ነው። ስለዚህ የእግዚአብሔርን እውቀት ስትመለከቱ አንዳንድ ነጥቦችን የማሰብ ጥሩ ነው። የእግዚአብሔር እውቀት ሙሉ እውቀት ነው። ምንም ይሄ ጎደለው ይሄ ይጎለዋል ወይም ደግሞ ይሄ ያንሰዋል፣ እንደገና ትምህርት ቤት ገብቶ በዚህ በዚህ በዚህ በኩል ማስተካከል አለበት የሚባል እውቀት አይደለም። የእግዚአብሔር እውቀት እውቀቱ ሙሉ በሙሉ ምንድን ነው? ሙሉ ነው የእግዚአብሔር እውቀት። ይሄንን ማወቅ በጣም ጥሩ ነው። የእግዚአብሔር እውቀት አንዳንድ ነጥቦችን እዚህ አስቀምጣለሁ። ሁሉን አቀፍ ነው። እንደዚህ ማሰብ እንችላለን። እናትን አውቆ ቆንጅትን የማያውቅ አይነት አይደለም። እግዚአብሔር ሁላችንንም የሚያውቅ ሁሉን አቀፍ እውቀት ነው ያለው። እግዚአብሔር ዩሮፕ ውስጥ ያለውን ያውቃል፣ ቻይና ያለውን ያውቃል፣ ዓለም ውስጥ በሙሉ ያለውን ያውቃል። ስለ እንስሳት፣ ስለ እጽዋት፣ ኮቪድ-19 ራሱ እግዚአብሔር ያውቀዋል። እግዚአብሔር የማያውቀው ነገር የለም። ሁሉን አቀፍ ነው። ፊዚክስ አውቆ ባዮሎጂ እንደገና መማር አለበት የሚባል አይደለም። እግዚአብሔር ሁሉን ያውቃል። ሁሉን ሁሉን ያውቃል። ምናልባት አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ የተናገረውን ማወቅ ማሰብ ጥሩ ነው። እዚህ ላይ ለደቀ መዛሙርቱ ማቴዎስ ወንጌል ምዕራፍ 10 ላይ ስልጠና ነው፣ ስፔሻል ስልጠና እየሰጣቸው በነበረበት ጊዜ የእናንተስ የራሳችሁ ጸጉር ሁሉ እንኳን ሳይቀር ተቆጥሯል አላቸው። ጸጉራችሁ በቁጥር በእግዚአብሔር ፊት የታወቀ ነው። ጸጉራችን እዚህ ራሳችን ላይ ያለው ብቻ አይደለም፣ በኮድም ይታወቃል። እዚህ ጋ ያለው እዚህ ጋ ያለው ዌሬቨር ጸጉራችን። ስለዚህ እግዚአብሔር የማያቀው ስለኛ የማያቀው ምንም ነገር የለም። እውቀቱ ጥልቅ እውቀት እንደሆነ እንድናውቅ ነው። እኛ ነገሮችን በከፊል ነው የምናውቀው፣ ታውቃላችሁ፣ ላይ ላዩንም ነው የምናውቀው። ውጫዊ እውቀት ሞልቶናል። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ውጭንም ውስጥንም የሚያውቅ አምላክ ነው። እና ለዚህ ነው እዚህ ሐዋርያ ስራ ምዕራፍ አምስት ላይ ስትመጡ ሁለት ሰዎች አናኒያና ሰጲራ የሚባሉ ባልና ሚስት ቤታቸውን ሸጠው ለእግዚአብሔር ቤት አገልግሎት እንሰጣለን ብለው እንደወሰኑ እና ከዛ በኋላ ሰውየው እና ሚስትየዋ ተመካክረው የተወሰነ አስቀርተው የተወሰነ ለእግዚአብሔር እንሰጣለን አሉ እና ልክ ሰውየው መጥቶ ስጦታውን ሲሰጥ ይሄን ያህል ነው የሸጥነው ብለው ሰጡ እና ጴጥሮስ ተነስቶ እንዴት መንፈስ ቅዱስን ታታልላለ? መንፈስ ቅዱስ ሁሉን ነገር የሚያውቅ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ስለዚህ እግዚአብሔር የማያውቀው ነገር አለ ብለው ሰዎች ሊያስቡ ይችላሉ። እግዚአብሔር ግን ሁሉን ነገር ያውቃል። እዚህ ጋር አንድ ሌላም ነጥብ ጨምሪ ያለው የእግዚአብሔር እውቀት ግልጽና ጥርት ያለ ነው ማለት እግዚአብሔር ለማወቅ እንደኛ አሁን ትምህርት ቤት ገብተን ጥረት እናደርጋለን ለማወቅ እናጠናለን፣ ነገሮች እናገላብጣለን፣ እናመሳስላለን፣ ሪፈር እናደርጋለን። እንደዛ አይነት አይደለም የእግዚአብሔር እውቀት። የእግዚአብሔር እውቀት ሁሉን በአንድ ጊዜ፣ ሁሉም በግልጽነት፣ ሁሉን ጥርት ባለ መንገድ የሚያውቅ አምላክ ነው። ይህንን ማወቅ መቼም በጣም ጥሩ ነው ብዬ አስባለሁ። የእግዚአብሔር እውቀት እርግጠኛና የማይሳሳት ነው። የኛ እውቀት ይሳሳታል። ፈተና ስናጠና ከርመን ፈተና ላይ ኤክስ ወይም ደግሞ የምናሳስታቸው ነገሮች ይኖራሉ። የእግዚአብሔር እውቀት ግን እንደዛ አይደለም። ሁሉን ያውቃል። ሁሉን ሁሉም በትክክል ያለምንም መዛነፍ ያውቃል። እና ቅድም የእግዚአብሔር እውቀት ግልጽ በሚለው ላይ ጭንቀት የሌለበት መቆፈር፣ መስራት የሌለበት እውቀት ነው ብያቸዋለሁ። አጽናፈ ዓለማዊ ነው የእግዚአብሔር እውቀት ቅድም መዝሙር 147ን አንብቤላችሁ ነበር። መዝሙር 147ን ሳነብ አስታውሳችሁ ከሆነ በጣም የሚደንቀኝ መዝሙር ነው ከመዝሙሮች ሁሉ። ከዋክብትን እያንዳንዳቸውን በስማቸው ይጠራቸዋል ብሎ ይናገራል። መዝሙር 147 ማለት ምን ማለት ነው? እዚህ ያሉትን በቢሊየን ቢሊየን የሚቆጠሩ ከዋክብትን አንድ ባንድ እግዚአብሔር ያውቃቸዋል። አጽናፈ ዓለማዊ ነው። ይሄን አውቆ ሌላውን አያውቅም የሚባል አይደለም። ቁጥር አራት ላይ ነው የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። አንድ የመጽሐፍ ቅዱስ ኮሜንታተር ምን ብሏል? እግዚአብሔር እያንዳንዱን ኮከብ በብዙ ቢሊየን የሚቆጠሩትን ከዋክብት በስም ዘርዝሮ እየዘረዘረ ስማቸው ብቻ ቢጻፍ አለ ዓለም በሙሉ ላይብረሪ መሆን አትችልም። ለቮሊዩም ቮሊዩም ቮሊዩም መጽሐፎች ለማጠራቀም ማለት ነው። ስለዚህ የእግዚአብሔር እውቀት ከምንለው ከምናስበው በላይ ያለፈ፣ አጽናፈ ዓለማዊ ማለት ዩኒቨርሱን ሁሉ የሚያውቅ እውቀት ያለው አምላክ ነው። እኛ ከምናውቀው የማናውቀው ይበዛል። ታቃላችሁ። ብዙ የማናውቀው ነገር አለ። እጅግ የማናቃቸው ብዙ ነገሮች አሉ። ስለ ራሳችንም እንኳን አናውቅም። እግዚአብሔር ግን ሁሉን ነገር ያውቃል። የማያውቀው አንድም ነገር የለም። ይህንን ነው ሀና የተናገረችው። እግዚአብሔር ምንድን ነው አለች? አዋቂ ነው። ሁሉን የሚያውቅ ነው። ኦምኒ ሰንት የምንለው አምላክ ነው። እግዚአብሔር ስለ ታላቅ እና ስለ እውነተኛ እውቀቱ እናመሰግነዋለን። እና በሁለተኛ ነጥብ ግን እንድንመለከት የምፈልገው ሁለተኛው እግዚአብሔር ስራዎችን ሁሉ የሚመዝን አምላክ እንደሆነ ሀና ተናግራለች። አሁን ቁጥር አራትን ቁጥር ሶስትን ነው ትኩረት ያደረግኩበት እና ምን አለች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና አለችና እግዚአብሔርም ስራውን የሚመዝን ነውና አለች። ምናልባት እንግሊዝኛ እያነበባችሁ ያላችሁ የትርጉም ችግር እንዳለ እዚህ ጋ መመልከት ትችላላችሁ። የሂብሩውም ላይ የእንግሊዝኛውም ላይ ያለው ትንሽ ለየት ያለ ነው። እንደዚህ ይላል። የእንግሊዝኛው ምን ይላል መሰላችሁ? ይህን ያህል በመታበይ አትናገሩ፣ እንዲህ ያለውም የእብሪት ቃል ካፋችሁ አይውጣ። እግዚአብሔር አምላክ አዋቂ ነውና ስራም ሁሉ በሱ ይመዘናል፣ ይላል። የ1886ቱ የድሮው የጥንቱ መጽሐፍ ቅዱስ ደግሞ እንዲህ ይላል፣ የትዕቢትም ነገር አታብዙ፣ ካፋችሁም የኩራት ነገር አይውጣ፣ እግዚአብሔር የእውቀት አምላክ ነውና ስራም ሁሉ በሱ ዘንድ ተመዝኗል፣ ይላል። ሀሳቡ፣ ይሄኛው ሀሳቡ የተሳሳተ ነው። ይቅርታ እንደዚህ ስል ግን እውነት ነው። የትርጉም ችግር አለበት። ይሄ የሚለው እግዚአብሔርም ስራውን የሚመዝን ነው ማለት የእሱን ስራ የሚመዝን ነው የሚል ነው። ይሄ ስተት ነው። እግዚአብሔር ይመዝናል የተባለው ስራዎችን ሁሉ፣ የሰዎችን ስራዎች ሁሉ፣ የእኔና የእናንተን ስራ፣ በዓለም ላይ እየተከናወነ ያለውን ማንኛውንም ስራ እግዚአብሔር ይመዝናል ነው የሚለው። ሀሳቤ ግልጽ ነው አይደለም? እግዚአብሔር ስራን ሁሉ ይመዝናል፣ የእኛን ስራ፣ የፍጥረት አለሙን ስራ በሙሉ ይመዝናል። ግን ሚዛን የሚለውን ቃል ትርጉሙን ማወቅ በጣም ጥሩ ነው። ሚዛን የሚለው ቃል ምን አይነት ሀሳብ ነው ያለው? ከሂብሩ ቋንቋ መመርመር፣ መለካት እና አንድ ነገር ምን ያህል ይዘት እንዳለው ለይቶ ማወቅ የሚለውን ነው የሚያሳየው። ስለዚህ እግዚአብሔር ነገሮችን ሁሉ ሰዎችን፣ ስራቸውን፣ ንግግራቸውን፣ ድርጊታቸውን፣ እንቅስቃሴያቸውን፣ አመለካከታቸውን፣ ሀሳባቸውን ሁሉ የሚመረምር አምላክ ነው። አሁን አንዳንድ ነገር ሊረብሸን ይችላል። በዚህ ምድር ላይ የፖለቲከኞች እንቅስቃሴ እዚህ አሜሪካ ውስጥ፣ ኢትዮጵያ ውስጥ አሁን ያለው አጠቃላይ ሁኔታ። እና እግዚአብሔር ዝም ብሎ እነዚህን ነገሮች ሁሉ እያየ ዝም ያለ አምላክ መስሎን ልናስብ እንችላለን። አሁን አንዳንድ እንቅስቃሴዎችን ስናይ ግን እግዚአብሔር ነገሮችን ሁሉ የሚመዝን አምላክ ነው እና ይሄንን ታሪካዊ እውነተኛ የእግዚአብሔርን ስራ ነው ሀና የገለጠችው። እና እኔና እናንተ በሚ በዓለም ላይ በሚሆኑት ነገሮች ሰዎች በጣም ይጨነቃሉ ይጨነቃሉ ሰዎች እግዚአብሔር በቃ ዓለምን ለውጥንቅጥ ለቀውስ ትቶ ዝም ያለ አምላክ መሆኑን ያስባሉ። አይደለም፣ እግዚአብሔር ነገሮችን ሁሉ የሚመዝን አምላክ ነው። ይህንን ማወቅ በጣም በጣም ትልቅ መጽናናት ያመጣል። ሀና በታሪኳ ያየችው መካኖና የነበረችበት ጊዜ እግዚአብሔር ነገሮችን የሚመዝንበት ጊዜ ነበር፣ ይመዝን ነበር አሁን ወልዳለች። ከአሁንም በኋላ ያለውን ነገር እግዚአብሔር ይመዝናል። እግዚአብሔር የማይመዝነው ምንም ነገር የለም። እግዚአብሔር ግን ሲመዝን እንደ ሰው አይደለም የሚመዝነው። አሁን በእግዚአብሔርና በሰው መካከል ልዩነት አለ። ሰዎች ድርጊቶችን በግልብ መንገድ ነው የሚመዝኑት። አንድ ሰው የሰራውን ስራ እንዳውም የሰዎችን ስራ ሰዎች የሚመዝኑት በውጤቶቻቸው ነው። ይሄ ትክክል ሊመስል ይችላል፣ ግን የማይሆንበት ብዙ ጊዜ አለ። ለምሳሌ እንደ ምሳሌ አንድ ነገር ልነግራችሁ እፈልጋለሁ። አንድ የባቡር ሐዲድ ተቆጣጣሪ ወይም የትሬን ተቆጣጣሪ መብራት የሚያበራ እና የሚያጠፋ ሰው እዛ ጋር ቁጭ ብሎ ባቡር ሲመጣ ትሬን መብራት ያበራል፣ መኪኖች እንዳያልፉ ያደርጋል፣ በር ይዘጋል። ግን ቢረሳው ባቡር ሲመጣ ቢረሳው እና ምንም ግጭት ባይፈጠር፣ ሌላ ደግሞ ባቡር መስመር ተቆጣጣሪ ባቡር ሲመጣ አሁንም እሱ ዘንግቶት ወይም እንቅልፍ ይዞት ግጭት ቢፈጠር እነዚህ ሁለቱ ሰዎች ውጤታቸው እየተለያየ በመሆኑ አንደኛው ምንም አይደለም ልንል እንችላለን። አንደኛው ደግሞ ኦ እንዴት አይነት ተረብል ነገር ነው የሰራው ብለን ልናስብ እንችላለን። ግን ሁለቱም ትክክለኛ ስራ አይደለም የሰሩት። ያኛው እዛኛው ጋር አደጋ ባይፈጠርም እዚህኛው ጋር አደጋ ቢፈጠርም ሁለቱም ግን ስተት ነው የሰሩት። እግዚአብሔር ከድርጊቱ ውጤት አይደለም የሚመረምረው። ነገሮችን ሲመረምር እግዚአብሔር የድርጊቱን ድርጊት ነው ራሱን የሚመረምረው እና ስራዎችን የሚመረምር አምላክ ነው። መጥፎ ሰርተን መልካም ነገር ቢመጣ የሰራኑ ጥሩ ነው ሊሉ ይችላሉ ሰዎች፣ ግን ጥሩ አይደለም። መጥፎ ሰርተን መልካም ነገር ቢመጣ ስተት ነው የሰራኑ። ነገር ጥሩ ሆኖ መጥፎ ነገር ሊያጋጥመን ይችላል ያ ማለት ደግሞ እኛ መጥፎዎች ነን ማለት አይደለም። በዚህ በፕሮስፔሪቲ ጎስፕል በብልጽግና ስብከት ውስጥ ከሚታዩት ነገሮች ችግር ምክንያት አንዱ ይሄ የተዛባ አመለካከት ነው። ሰዎች ድሀ ከሆኑ ኦ፣ እግዚአብሔር አልባረካቸውም ይላሉ። የሚፈልጉትን ነገር እንደሌላው ሰው ስላላደረጉ እግዚአብሔር ከነሱ ጋር አይደለም ይላሉ። እግዚአብሔር በዛ አይደለም ነገሮችን የሚመዝ ነው። እግዚአብሔር የሚመዝ ነው በሰዎች ውስጣዊ ነገር ላይ ተመስርቶና ስራቸውን ከምን የተነሳ እንደሚሰሩ በማየት ነው። ስለዚህ እግዚአብሔር አምላክ ስራን የሚመዝን አምላክ ነው። በትክክለኛ መንገድ የሚመዝን አምላክ ነው። ስራችንን የሚመዝነው በጽድቅ ላይ ተመስርተው ነው ወይስ በስሜታዊ ነገር ላይ ተመስርተው ነው? ይሄንን ይመዝናል እግዚአብሔር እግዚአብሔር ሞቲቫችንን ይመዝናል። ስራውን ለመስራት ያነሳሳንን ሞቲቭ፣ አነሳሽ ሀሳብ ማለት ነው፣ የሚመዝን አምላክ ነው። ስለዚህ ውድ ወገኖች እንድታስቡ የምፈልገው ነገር እግዚአብሔር አምላክ ስራን የሚመዝን አምላክ ነው። የምንሰራው ስራ ከእምነት ነው? በእምነት ላይ የተመሰረተ ነው? በእውነት ላይ የተመሰረተ ነው? ያነሳሳን ሞቲቫችን ምንድን ነው? ሁሉን ነገር የሚመረምር የሚመዝን አምላክ ነው። ከዛ በኋላ ነገሮችን ሁሉ መርምሮ መዝኖ ደግሞ እግዚአብሔር መፍትሄና መልስ የሚሰጥ አምላክ ነው። ቢዘገይም እንኳን እግዚአብሔር ፍርድ ይሰጣል። ስለዚህ የእግዚአብሔር ሚዛን እግዚአብሔር እነዚህ እነዚህ ነገሮች በሚመዝንበት ጊዜ ሚዛኑ ግን አንድም ቀን የእግዚአብሔር ሚዛን የተዛነፈበት የተሳሳተበት ጊዜ የለም። ሁለት የድሮ ሚዛኖች ነበሩ እኛ የምናውቃቸው እስኬል የሚባል ሚዛን እዚህ ጋር ድንጋይ ታስቀምጣላችሁ፣ አምስት ኪሎ እዚህ ጋር አምስት ኪሎ የሚሞላ ጤፍ ታስቀምጣላችሁ። እኩል ሲሆኑ አምስት ኪሎ ሞላ ነው የምንለው። እግዚአብሔር አምስት ኪሎ ነው ብሎ የሚያስቀምጠው ነገር ነገሮችን ለመመዘን አራት ኪሎ ሆኖ አምስት ኪሎ አይልም። እግዚአብሔር አምስት ኪሎ ነው አምስት ኪሎ አምስት ኪሎ የሚሆነው። ስለዚህ የእግዚአብሔር ሚዛን ሁልጊዜ ትክክል በጣም ግልጽ በጣም ደግሞ እውነተኛ ነው እና እግዚአብሔር አምላክ የሰዎችን ስራ የሚመዝን አምላክ ነው። አሁንም አሁንም የሚመዝን አምላክ ነው። ስለዚህ ኢትዮጵያ ውስጥ የፖለቲካ እንቅስቃሴዎች አሉ፣ የዘር ጥላቻዎች አሉ። ሰዎች ለምንድን ነው ሄደው ሰዎችን የሚገሉት? እግዚአብሔር ስራቸውን ይመዝናል፣ እንደ ስራቸው ደግሞ ዋጋቸውን ይከፍላቸዋል። እኛ መታመን ያለብንና እግዚአብሔርንና ስራውን ማየት ያለብን እግዚአብሔር ዝም ብሎ ያለ አምላክ ሳይሆን እያንዳንዷን ሰው እያንዳንዷን ነገር እያንዳንዷ ደቂቃና ሰከንድ የምትሆነውን ነገር የሚመዝን ደግሞም መዝኖ ለሁሉም እንደ ስራው የሚከፍል አምላክ መሆኑን እንድናውቅ ነው። ግን አንድ የመጨረሻ ሀሳብ እዚህ ጋ አስቀምጫለሁ። እግዚአብሔር የነገሮችን ሁሉ ይመዝናል። ሲመዝን ደግሞ የመዘናቸውን ነገሮች በሙሉ የራሱ ሪከርድ አለው። እግዚአብሔር ዝም ብሎ ነገሮችን ሁሉ ሆነ፣ በቃ በቃ የራሱ ጉዳይ አይልም። እኛ ልንረሳ እንችላለን። በእርግጥ ንስሐ የገቡ ሰዎች የሰሩት ስራ ይረሳላቸዋል፣ እግዚአብሔር መልሶ አያስታውስባቸውም። ነገር ግን እግዚአብሔር የሰዎች የሚሰሩትንና የመዘነውን ነገር በመጽሐፍ አስቀምጦ አንድ ቀን መላእክትም ሰዎችም እንዲያነቡት የሚያደርግበት ጊዜ ይመጣል። ስለዚህ በጣም በጣም በምናደርገው ነገር፣ በምንናገረው ነገር፣ በምናስበው ሀሳብ፣ በምናልመው ህልም በጣም ጠንቃቆች ልንሆን ይገባናል፣ እንደ እግዚአብሔር አማኞች ማለት ነው። ይህንን ለማስረዳት የምጠቀምበት ጥቅስ ትንቢተ ሚልኪያስ ምዕራፍ 3 ከቁጥር 13 እስከ 14 እስከ 15 ያለውን ነው። ላንብብላችሁ። እግዚአብሔር እንዲህ አለ። ከ17 ጀምሮ ባነብ ጥሩ ነው ግን ብዬ አለውና ከ13 ላንብብ። ቃላችሁ በእኔ ላይ ድፍረት ሆኗል፣ ይላል እግዚአብሔር እናንተ ግን በአንተ ላይ ደፍረን የተናገርነው በምንድን ነው? ብላችኋል ብሎ ተናገረና እግዚአብሔር እናንተም እግዚአብሔርን ማገልገል ከንቱ ነው ትእዛዙንም በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል ብላችኋል። አሁንም የሚታበዩትን ሰዎች ብፁዋን ብለን እንጠራቸዋለን፣ ክፉንም የሚሰሩ ጸንተዋል፣ እግዚአብሔርም እግዚአብሔርንም ይፈታተናሉ ያመልጣሉም ብላችኋል። የእነዚህ ሰዎች ንግግር በጣም ኦፌንሲቭ ነው ለእግዚአብሔር። ክፉ የሚሰሩ ሰዎች መልካም ሆኖላቸዋል እና ክፉ የሚሰሩትን እንዳውም ብፁዋን ብለናቸዋል እና እንደዚህ እንደዚህ ሁሉ ብላችኋል ብሎ ይናገርና ሥራችሁን እየመዘንኩ ነው ንግግራችሁን ሁሉ እያለ ነው የሚመስለኝ ለእኔ እና ቁጥር 16 ላይ ግን የዚያን ጊዜ ሌሎች ደግሞ ሰዎች አሉ፣ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ይልና እግዚአብሔርም እነሱን አደመጠ ልክ እነዛን እንዳደመጠው አደመጠና ምን አለ ሰማም ይልና እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ይላል እግዚአብሔር እግዚአብሔርን በመፍራት እና እግዚአብሔርን ባለመፍራት የምንናገራቸውን የምናደርጋቸውን ነገሮች በሙሉ በፊቱ ይመረምራል፣ ደግሞም ይመዘግባል። በፊቱ የመታሰቢያ መጽሐፍ ተጻፈ። እግዚአብሔርን የሚፈሩ ሰዎች የተናገሩት ነገር መላእክትም ሰዎችም እንዲያነቡት አንድ ቀን ታትሞ ይወጣል ብላችሁ ማሰብ ትችላላችሁ። እና እግዚአብሔር አምላክ እንዲህ አይነት አምላክ ነው። ስራውን የሚመዝን አምላክ ነው እግዚአብሔር። ስለዚህ አስደናቂ ባህሪው የተመሰገነ ይሁን። ሶስተኛው ነጥቤ የሱ ሚዛኖች የእግዚአብሔር ሚዛን እንደዚህ አይነት ሆኖ እያለ ሀና የሰጠችው ማሳሰቢያ ማወቅ በጣም ጥሩ ነው። ቁጥር ሶስት ሲጀመር ምንድን ነው ያለችው? ሀና አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ስራውን ስራዎችን ሁሉ የሚመዝን ነው እና ካፋችሁ የኩራት ነገር አይውጣ ብላ ማሳሰቢያ ሰጠች። በጣም ብዙ ሰዎች በዚህ ምድር ላይ የማይታበዩበት የማይመኩበት ትምክቴ የማይሉት ነገር የለም ከኢትዮጵያ ጀምሮ እዚህ እስካለሁበት ጊዜ ድረስ ሰዎች እማይመኩበት ነገር የለም። ሀና የምትለው አትታበዩ። ጣውንቷ ፍናና የምትባለው የባለቤቷ ሌላዋ ሚስት ልጆች ስለወለደች በጣም ትታበይ ነበር በየጊዜው በቃ ይቺ መካን ምናምን እያለች ታዋረዳት ነበር። ሰዎች እንደዛ ማድረግ የለባቸው። ያ የሆነው ለፍናና እግዚአብሔር ስለፈቀደ ነው። ይህ የሚያስታብይ ነገር አይደለም። ባለጸጋ ብትሆኑ፣ ሁሉ ነገር ቢሳካላችሁ፣ ሁሉ ነገር ቢኖራችሁ በዚህ በምድር ላይ የትዕቢት ምክንያትና ምንጭ ሊሆን አይገባም። ለዚህ ነው ሀና አትታበዩ፣ ደግሞ በኩራት እኔ ከሌላው የተሻልኩ ምናምን ብላችሁ አትናገሩ። እግዚአብሔር ነገሮችን ይመዝናል። ግን እንደገና ለሶስተኛ ጊዜ የቁጥሩ መጨረሻ ላይ ስትመጣ ከአፋችሁ የኩራት ነገር ፈጽሞ ምን አይሁን አይውጣ። ትዕቢት፣ ኩራት እና ትምክህት በጣም መጥፎ ነገር ነው። መጽሐፍ ቅዱስ ላይ እግዚአብሔር ከሚቃወማቸው አንደኛ እና አንደኛ ነገር መካከል ትዕቢት እና ትምክህት ነው። ምናልባት ይሄንን ስናገር እንዴት ይሄ ሊሆን ይችላል? በሰራነው ስራ መኩራት መመካት ትምኪት ምናምን አይገባንም ወይ የሚሉ ሰዎች ሊኖሩ ይችላል። ግን መጽሐፍ ቅዱስ በግልጽ አንደኛ ጴጥሮስ ምዕራፍ አምስት ላይ እንደዚህ ብሎ ተናግሯል። ጴጥሮስ ሲናገር እናንተ ጎበዞች ሆይ ወጣት አማኞችን ነው ለሽማግሌዎች ተገዙ ለቤተ ክርስቲያን መሪዎች ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ሁለት ባህሪዎች አሉ። ትዕቢተኞች አሉ፣ ትሑታን አሉ። ትዕቢተኞችን እግዚአብሔር ሁል ጊዜ ይቃወማቸዋል፣ ማለት ቃሉ ይዋጋቸዋል፣ አይቀበላቸውም፣ አያስተናግዳቸውም፣ በማንኛውም መንገድ በትዕቢታቸው እንዲቀጥሉ አይፈቅድም ነው ሀሳቡ ይዋጋቸዋል የሚል ሀሳብ ነው። መጽሐፍ ቅዱስ ላይ በትዕቢት ምክንያት የወደቁ ብዙ ሰዎች እንዳሉ ምሳሌ መጥቀስ ይቻላል። ለምሳሌ ሰይጣን የወደቀው በትዕቢቱ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ትንቢተ ኢሳያስ ምዕራፍ 14 ከቁጥር 12 ጀምሮ ብታነቡ አንተም በልብህ በጣም ታበይህ፣ ዙፋኔን ከእግዚአብሔር ዙፋን በላይ አደርጋለሁ አልህ። ያን ጊዜ እስከ ምድር ጫፍ ድረስ ምኖንክ ተጣልክ ብሎ ይናገራል። ትዕቢት የሚባለው ነገር የሚያስጥል የሚያዋረድ ነገር ነው። እግዚአብሔር ትዕቢተኞችን ይቃወማል። የእግዚአብሔር መለከታዊ ፍርድ በትዕቢተኞች ላይ ሁል ጊዜ ይታያል። እኔ በዓለም ላይ አንዳንድ የሆኑ የዓለም ታሪኮችን ስትመለከቱ ጊዜ ትዕቢተኞች ሲወድቁ ታያላችሁ። ማንም ሰው ይሁን ፕሬዚዳንት ይሁን ጠቅላይ ሚኒስትር ይሁን ማንም ሐኪምም ይሁን ዳኛም ይሁን የሚታበይ ሰው አወዳደቁ መጥፎ ነው። ሳዳም ሁሴን በትዕቢቱ ወድቋል። መሐመድ ጋዳፊ አይ አም ዘ ፓፓ ኦፍ አፍሪካ ብሎ የተናገረ ሰው ነው። የለም የታባዩ ሰዎች በሙሉ የሉም፣ በምድር ላይ ታሪካቸው ሁሉ ጠፍቷል። ይገርማችኋል። ስለዚህ ትዕቢት እግዚአብሔር የሚቃወመው ነገር ነው እና የሀና ማሳሰቢያ ምንድን ነው? አትታበዩ። ኩራት የሚባል ነገር በህይወታችሁ አይታይ። የኩራትና የትቢት ተቃራኒ ምንድን ነው? ትህትና ነው። ታብየው ሰዎች እግዚአብሔር መንግስታቸውን፣ ህይወታቸውን፣ ስራቸውን ቆርጦታል። እዚህ ጋ እኔ ተመዝኖ እግዚአብሔር ትቢተኛ ሆኖ ትምክተኛ ሆኖ ያገኘውን ሰው ሁል ጊዜ በግድግዳው ላይ ቴቄል የሚል ጽሑፍ እንደሚጽፍ ነው። ሁል ጊዜ ምክንያቱም በባቢሎን መንግስት በዳሪዮስ ዘመን በትንቢተ ዳንኤል ላይ ንጉሱ የኢየሩሳሌምን የቤተ መቅደሱን እቃ መጠጫ አድርጎ ብዙ ሰዎች ጋብዞ በግድግዳ ላይ አንዲት ጣት ወታ ጻፈች። ጣት ናት ወታ የጻፈችው እና ጽሑፉ ማኔ ቴቄል ፋሬስ ነው። እና ዳንኤል መጥቶ ሲተረጉመው ቴቄል ማለት እግዚአብሔር መንግስትህን አጠቃላይ ነገርህን ጣለው ማለት ነው። ማኔ ቴቄል ፋሬስ መንግስትህን፣ አፈረሰው፣ ከፋፈለው፣ ለሌሎች ሰጠው። ስለዚህ እግዚአብሔር ትቢተኞችን ይቃወማል እና እናንተ በህይወታችሁ ዘመን ሁሉ ሁሉ ነገር እንዲሳካላችሁ እግዚአብሔር እንዲባረካችሁ የበረከት ምክንያት እንዲያደርጋችሁ የምትፈልጉ ከሆነ የሀናን ምክር ስሙ። ሀና ምን አለች? እውነተኛ የብሉይ ኪዳን አማኝ ናት። የጸሎት ሴት ነበረች። አትታበዩ። የመንፈስ ቅዱስ ቃል ነው። የመንፈስ ቅዱስን ቃል ነው እየተናገረችው። ስለዚህ ይህንን ነገር ማሰብ በጣም ጥሩ ነው። የመጨረሻ የመዝጊያ ሀሳቤ ይሄ እውነት ወዴት ነው የሚያመጣን የሚል እና ሶስት ነገሮችን በመጥቀስ ወደ ማጠቃለያ እመጣለሁ። ይሄ ያህና ማሳሰቢያ እዚህ ላይ የተነገረው ነገር ምንድን ነው? በልባችን አስቀምጦ ወዴት ነው ሊያመጣን የሚገባው እና ይህንን ሳስብ ከመጀመሪያ ጀምሮ ያለውን ነገር በደንብ እንድትመለከቱ ፈልጋለሁ። ሀና ጸሎቷ ተሰምቷል እና ጸሎቷ ከተሰማ በኋላ የእግዚአብሔርን መልእክት በመንፈስ ቅዱስ ሆና ለሰዎች በዝማሬና በዚህ በመግለጫ እየተናገረች ነው ያለችው በጸሎትና በዝማሬ እና እግዚአብሔር አዋቂ ነው። ስራ ስራን የሰዎችን ስራ ሁሉ የሚመዝን አምላክ ነው። መታበይ፣ መኩራት የለብንም። ከዚህ የተነሳ እግዚአብሔርን እንደ እግዚአብሔርነቱ እንድናይ ያደርግና የሀና መግለጫ ውስጥ ስለ እግዚአብሔር የተጠቀሱትን ሶስት ነገሮች እንድታዩልኝ ይፈልጋለሁ። የመጀመሪያው እሱ ራሱ የደህንነት አምላክ ነው እና ደህንነት ከእግዚአብሔር የሚመጣ ነው። እና ቁጥር አንድ ላይ ስትናገር ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እግዚአብሔር ሰዎችን ያድናል። ደግሞ በማዳኑ ሰዎች እውነተኛ ደስታ፣ እውነተኛ እረፍት፣ እውነተኛ እርካታ እንዲኖራቸው የሚያደርግ አምላክ ነው። በማዳኑ የሚያስደስት አምላክ ነው። ጸሎት በመስማት የሚያስደስት አምላክ ነው። ጸሎት በመመለስ የሚያስደስት አምላክ ነው። እሱ ብቻ ነው የደህንነት ምንጭና ምክንያት። ሁለተኛ እግዚአብሔር ነገሮችን በመለዋወጥ የታወቀ አምላክ ነው። አሁን ይህንን ደግሞ ስናገርበት በደንብ አስተውላችሁ እንድትሰሙኝ ይፈልጋሉ። ከቁጥር አራት እስከ ስምንት ላይ ሀና ትልቅ ሪቨርሳሎችን አስቀምጣለች ማለት ሪቨርሳል ብለው ጥሩ ነው። ትልቅ የነገሮችን የቅደም ተከተል ወይም ደግሞ የነገሮችን አጠቃላይ ሁኔታ እግዚአብሔር ይለዋውጣል። የሚለዋውጥ አምላክ ነው። ቁጥር አራት ላንብብላችሁ። እግዚአብሔር የኃያላንን ቀስት ሰብሯል፣ ደካሞችንም በኃይል ደካሞችን በኃይል ታጥቀዋል። ደካሞች በኃይል ታጥቀዋል። እኛ ብርቱንን የሚሉ ሰዎች ተዋርደዋል። ነገሮችን ይገለብጣል፣ ይቀይራል ቁጥር አምስት፣ ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃብ አርፈዋል። ታያላችሁ፣ ለውጥ ነው እግዚአብሔር በታሪክ ውስጥ በጥጋባቸው የተመኩ ሰዎች እንዲራቡ ያደርጋል፣ የተራቡ ደግሞ እንዲጠግቡ ያደርጋል። ስለዚህ እኛ እኛ በእውነት በእግዚአብሔር ፊት ማለት እኛ አማኞች፣ እውነተኛ አማኞች ሆነን ኖርማል ላይፍ እንድንኖር እግዚአብሔር ያደርጋል። እኛ እውነተኛ አማኞች ሆነን እኛስ ጠግበን ማለት ምግብ ተርፎን በሚለው ብትወስዱት እንድንራብ አያደርግም። ግን ምግብ ተርፏቸው ጠግበው በኩራት በአመፅ በትቢት በሰዎች ላይ የሚነሱ ሰዎች አንድ ቀን የሚራቡበት ጊዜ ይመጣል ነው የምትለው። ነገሮች ይለዋወጣሉ። እግዚአብሔር ነገሮችን የሚለውጥ አምላክ ነው። ቀጥሎ ምናለች? ቁጥር አምስት ላይ ተርበው የነበሩ ከራብ አርፈዋል፣ ብላ መካኒቱ ሰባት ወልዳለች፣ ብዙ የወለደችው ደግሞ ደክማለች። አሁን ቅድም ትባል የነበረው መካን መካን ትባል የነበረው ብዙ ወለደች፣ ብዙ የወለደችው ደግሞ ደከመች። አሁን ነገሩ ምንድን ነው? እግዚአብሔር በታሪክ ውስጥ ሰዎች በሚመኩበት በሚታበዩበት ነገር ሁሉ ላይ ለውጥ የሚያመጣ አምላክ ነው። የምትታበዩበት ነገር መታበያ መሆን የለበትም። መመኪያ መሆን መኩሪያ መሆን የለበትም። ግን በሆነላችሁ ነገር ሁሉ እግዚአብሔርን ፍሩ፣ እግዚአብሔርን አክብሩ ነው። ይሄ ፖለቲካም ውስጥ ትንሽ ሊያስገባን ይችላል። በፖለቲካው ዓለም ኢትዮጵያ ውስጥ በጣም በቃ ማንም አይነካንም፣ እዛ ሰማይ ላይ ነን ብለው ያሉ ሰዎች ምድር ላይ የሚወርድበት ጊዜ ሩቅ አይሆንም የትም አገር የሚወርዱበት የሚዋረዱበት ጊዜ ሩቅ አይሆንም። ለምን? እግዚአብሔር ስራዎችን ሁሉ ምንም ያደርግ አምላክ ነው። የሚመዝን አምላክ ነው። እንደገና ቁጥር ስድስት ላይ ብትመለከቱ እግዚአብሔር አለችእና ይገላል ደግሞ ምን ያደርጋል? ያድናል። እግዚአብሔር ወደ ሲኦል ያወርዳል፣ ደግሞም ከሲኦል ውስጥ ምን ያደርጋል? ያወጣል። በጣም የሚገርም አምላክ ነው እግዚአብሔር። ነገሮችን የሚለዋውጥ አምላክ ነው። ስለዚህ እንደዚህ አይነት አምላክ በመሆኑ ልንፈራው ልናከብረው እንደ ቃሉ ልንኖር ልንወጣላን ልንገባ ይገባናል። ሀመር ውሃ ላይ ደግሞ ስመጣ ሀመር ውሃ ነጥብ አለኝ። ለህዝቡ ግን የታመኑ ነገሮችን የሚያደርግ አምላክ ነው እግዚአብሔር። ተመልከቱ ወረድ ብሎ ምን የሚል ቃል አለ? እግዚአብሔር ቁጥር ዘጠኝ ላይ የቅዱሳኑን እግር ይጠብቃል። ሀጣን ግን ዝም ብለው በጨለማ ይቀመጣሉ። እና እግዚአብሔር ቅዱሳኑን በተመለከተ ያለው አመለካከት የተለየ ነው። ቅዱስ ሆናችሁ እግዚአብሔርን አምናችሁ በእግዚአብሔር ታምናችሁ ካላችሁ እግዚአብሔር እግራችሁን፣ ህይወታችሁን፣ ኑሯችሁን፣ የወደፊታችሁን በሙሉ ምንም አይነት ነውጥ በየትም ቦታ ይኖር ብላክ ላይፍ ማተር ይበል የነጭ ላይፍ ማተር ይበል ምንም አይነት ነገር ይኖር፣ እግዚአብሔር የቅዱሳኑን ነገር ምን ያደርጋል? ይጠብቃል። እነሱ ከወደቁበት ይነሳሉ። ቅዱሳን እነሱ ይጠበቃሉ። ቅዱሳን እነሱ ቅዱሳን ይባረካሉ። የዘላለም መንግስት ወራሾች ይሆናሉ። ሃና የዘመረችውና የተነበየችው ነገር እውነት ነው። በታሪክ ውስጥ እውነት ሆኖ ተገኝቷል። በእኛም ታሪክ በእኛም የወደፊት ዘመን ይሄ እውነት ሆኖ የምንመለከተው ነገር ነው እና ይህንን ከብሉይ ኪዳን በአይምሯችንና በልባችን እንድናስቀምጥ አስቤ ነው ይህንን ሀሳብ ያካፈልኳችሁ። እግዚአብሔር አምላካችን እንደ ቃሉ የሆነ አምላክ ነው። እንደ ቃሉ ብንሆን እኛን ከመባረክ እግሮቻችንን ከመጠበቅ ደግሞም ለዘላለም መንግስቱን ከማውረስ በፍጹም ወደኋላ አይልም። ስለዚህ ሰዎች በሚኖራቸው ባላቸው በሆነባቸው ነገር እኛ እግዚአብሔርን ብቻ ታምነን መቆም ነው ያለብን። እግዚአብሔር ይመስገን።